ከኤስቤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቤስ ዶት ኮም ዩ አምሃሪክ ያገኙ። ከማህበረሰብ ለማህበረሰብ። አቶ ዳበሳ ዋቅጅራ በሜልበርን ውስጥ በየዓመቱ በሚከበረው የኢሬቻ በዓል አዘጋጅ ኮሚቴ ጸሐፊ። በየዓመቱ እዚህ አውስትራሊያ ውስጥ ሜልበርን የኢሬቻ በዓል ይከናወናል። የኢሬቻ በዓል የሚከበርበት ዋነኛው ምክንያቱ ምንድን ነው? አመሰግናለሁ ማርታ። ኢሬቻ የሚከበረው አንደኛው ወቅት ጋር የተያያዘ ነገር ነው። አብዛኛው የዋናው ኢሬቻው በተለይ በብራ ላይ ወይም ደግሞ የጸደይ ወረት የሚከበረው ከክረምቱ ወደ በጋ የሚሸጋገሩበት በተለይ ደግሞ አብዛኛው የማህበረሰቡ አካል በተለያየ ምክንያት ተራርቆ ስለሚቆዩ ክረምቱ ሲወጣ፣ እሸት የሚደርስበት፣ ወንዙ የሚቀንስበት፣ የተራራቀ ሰው የሚገናኝበት ስለሆነ አብዛኛው የምስጋና ቀን ነው እና ያንን አስከፊ ወይም አስቸጋሪ ጊዜያት አልፎ በመገናኘታቸው ደስታቸውን ይገልጻሉ። የዘሩት የዘር ፍሬ አብቦ ፍሬ አፍርቶ እንደገና ኑሯቸውም የሚያድስበት ሁኔታ ስለሆነ ያንን ተከትሎ ነው፣ ያ የምዝጋና ጊዜያቸውን የሚያቀርቡበት የተራራቀ ሰው የሚገናኝበት ስለሆነ ከእምነታዊ አኳያ ምዝጋና ያቀርባሉ። ከባህላዊ አኳያም ደግሞ ተራረቀ ሰው ይገናኛል፣ ይረዳዳል፣ ያለፈውን አስከፊ የኑሮ ሂደቶችን መለስ ብሎ ያህል እነዚህ ነገሮችን ነው የሚያስሱት ቤዚክ ነገሮቹ ይሄንን ነው የሚመስለው። ከእምነት አንጻር ብለው ያሉት ነገር አለ። ና የትኛውን አይነት እምነት ነው በዚህ በኢሬቻ ውስጥ በዓሉን የሚያከብሩት የህብረተሰብ ክፍሎች የትኛውን እምነት ነው የሚያንጸባርቁት? ለምሳሌ የእስልምና እምነት ተከታይ የሆኑ የኦሮምኛ ተናጋሪዎች አሉ፣ የክርስትና እምነት ተከታዮች አሉ። ና የትኛውን እምነት ነው የሚወክለው ኢሬቻ? ኢሬቻ የእምነቱ መገለጫ ነው እንጂ ሃይማኖት አይደለም ግን ሁሉም ሁለቱም ክርስቲያንም ኢስላምም አንድ ፈጣሪ ያመሰግናሉ። በዛ አኳያ ነው የሚያዩታውም አብዛኛው ከሩቱ ከክርስትናና ኢስላም ሃይማኖት ከመምጣቱ በፊት ኦሮሞ በአንድ ዋቃ ያመልካል። ዋቃ ማለት እግዚአብሔር ነው። ሌሎች ነገሮች ይሄ አሁን ኋላ የመጡት ሳያዝ ማለት ነው። ክርስቲያንም ጋር ሲገኝ እግዚአብሔር ነው የሚያመልከው። ኢስላሙም ጋር አላ ያመልካሉ። ሁሉም ሰው የራሱ ፈጣሪ ብሎ የሚጠራውን ነገር ያመልካል። በዛ ግን መገለጫው በዚህ ጊዜ አሁን እንደይነት የሚወሰደው በጣም አስቸጋሪ ጊዜ ስላሳለፍከን፣ ስላገናኘን ምስጋና ይድረስ ብሎ ለፈጣሪያቸው ያቀርባልና አንዱ አብዛኛው ይሄ የዱሮ አካሄዱ ሳይሆን አሁን ኮንቴምፖረሪ የሆነ ባህላዊ አካሄዱ የዱሮን ተከትሎ አሁን በየውስጡ ሰው የራሱ ምዝጋና ያቀርባል። ይሄኛው ሃይማኖት፣ ይሄኛው ሃይማኖት የሚገልጽበት ሳይሆን በዛ ጊዜ ሲገናኝ የየራሱን ሃይማኖት ይገልጻል። አብዛኛው ግን ባህላዊ መገለጫው ነው የሚያይለው ማለት ነው። እና ከቋንቋ አኳያ አሁን ይሄ ምዝጋና የሚታቀርብባል ለፈጣሪ ነው ያንን ነው ቤዚክ ኤሌመንቱ እዛ ውስጥ የምታገኘው። እና ሚክስድ ነው። ማንም ሰው ይሄዳል እዛ ቦታ ላይ፣ የፈለገው ሰው ምዝጋናው ያቀርባል። ይሄኛው ሩል ይሄኛው ሩል ብሎ የሚያግደው ነገር የለም። እና እነዛ ነው ሁሉን ማቀፍ የሆነ ነገር ነው። ለማንኛውም አይነት ሃይማኖታዊ ስርአቶች እንዲቆዩ ከሚያደርጋቸው ነገሮች አንዱ ክዋኔ ነው። ኢሬቻ በርከት ያሉ ክዋኔዎች የሚከናወኑበት በዓል ነው። ለምሳሌ እንደምናየው ብዙ ጊዜ ሰዎች ወደ ውሃ ዳር ሄደው የሚያደርጉት ሃይማኖታዊ ስርአቶች አሉ። ከዚያ ውጭ ደግሞ ሴቶች ለብቻ ወንዶች ለብቻ የሚያደርጓቸው የጸሎት ስርአቶች የዝማሬ ስርአቶች አሉ። ና ሴቶች ከፊት ቆመው የሚሏቸው ነገሮች በዓሉ ደግሞ ውሃ ዳር ስር የመደረጉ ውስጥ ሚስጥር ምንድን ነው? ሁለት አይነት እሬቻ አለ። አንዱ የእሬቻ ቱሉ ወይም በጋራ አካባቢ የሚካሄድ ወይም ተራራ አካባቢ የሚደረግ እሬቻ ነው። እሱ በጋ ወጥቶ ወደ ክረም ሲገባ፣ ግንቦት አካባቢ ወይም ሰኔ መግቢያ ላይ የሚደረግ ነው። ሁለተኛው የእሬቻ መልካ ወይም ደግሞ በብራ ውስጥ የሚደረግ መልካ፣ ወንዝ ዳር የሚደረግ ነው። ይሄኛው መስከረም መጨረሻ ጀምሮ እስከ ጥቅም ተጋማሽ የሚሄድ ነው። አሁን በቱሉ ላይ የሚደረገው ወይም በተራራ ላይ የሚደረገው ሲምቦሉ በጋ ላይ ቆይተሽ ስለምትሄጂ ያን ደረቀ የሆነ ወቅት አልፌሽ ወደ እርጥፍ ስለምትሄጂ የመሸጋገሪያ ጊዜ ያንን ሲምቦል አድርጎ ነው በዛ ጊዜ የሚጠቀሙት። የወንዙ ዳርቻ ደግሞ ወንዙ ሞልቶ ነው አብዛኛው ሰው ሲምቦል የሚያደርገ። ወንዝ ሲሞላ ድሮ እንዳሁኑ ድልድይ የለም፣ አውሮፕላን የለም። ሰዎች በዋና የሚችሉ በዋና ይገናኛሉ፣ አለበለዚያ ተራሪቆ ነው የሚቆዩ። ስለዚህ ወንዙ ሲቀንስ ነው ሰዎች እርስ በርስ ግንኙነት የሚጀምሩት እና ያኔ ወንዝ ሲቀንስ የሚያደርጉት የግራ ላይ እሬቻ በወንዝ አካባቢ ነው። ሁለቱም ሲምቦሎች ወንዝ ከፍጥረታት ጋር ይያያዛል። የሰው ልጅ ከውሃ ጋር ግንኙነት አለው። አብዛኛው ነገር ውሃ ከንጽና ጋር እያያዛል። ውሃ ሃይማኖታዊ ክንዋኔ ውስጥ አንዱ የሰው ልጅ የሚጠቀምበት ነው። ኦሮሞም ያንን ሴት ሳረጋል። አመጣጡም ከውሃ ጋር የተያያዘ ነገር ነው። የሰው ልጅ ከዛ መጣ የሚል ሜስ አለ፣ ንግግር አለ። ከዛ ጋር አያይዞ ነው እሱን የሚጠቀሙ ተራራውም ደግሞ ምንም ውካ በጋ ደረቅ ቢሆን ተራራ ጫፍ አካባቢ አለ ስምቦል አለ። ያንን እንደዚህ ያደረግክልን ፈጣሪ ሆይ አሁን የሚመጣውንም ቀላል አድርግልን ያለፈውን እንዲህ ያደረክልን ብሎ ያን ስምቦላ ዛድጎ ቦታ ሳክር የሆነ ይሄ የተከበረ አድርጎ ከሚያውሩ ቦታዎች አንዱ ነው። ሌሎችም አነስ ያሉ አሉ እንደዚህ ያልደመቁ አሁን በኦዳ ስር ይሰባሰባሉ። ኦዳን እንደ ሲምቦል የሚወስዱት ይሄ ሙቀት የሆነ ጊዜ እንስሳት አርፋሉ። ሰዎች ዛፉ ኦዳ ማለት ዛፉ ይሄ ዋርካ ዛፉ ማለት ነው። እዛ ስርም ሰው ሰብሰብ የእርቅ ቦታ ነው። ችግርም ሲመጣ ሰው እዛ ጋር ሆኖ ነው ተነጋግረው የሚፈታ እና ቦታዎቹ ሳክርድ ናቸው፣ የተከበሩ ናቸው ተደርጎ የሚወሰዱት እና ከዚህ ከዚህ አኳያ ነው የሚያያይዙት። የወንዙም ምስጢር ሌላ ተአምራት የለውም። ከውሃ ንጽህናና ውሃ ይፈለጋል በቦታ ላይ ሁለተኛ። በዛ ምክንያቱም ውሃው በመሙላቱ ነው ሰዎች የተለያዩ አሁን በመቀነሱ እንዲሆን ይናል። ይሄ ወንዝ እንዲያደረግከው ይሄንን አይነት ቦታ የፈጠርከው ይሄንን አይነት ቅዱስ ነገሮች የተሰጠን ፈጣሪ ሆይ እናመሰግናለን ነው የሚሉት እና ቦታዎቹ የተመረጡበት ከትርጓሜ አኳያ ነው ከዛ ዋጋ ያያያሱ ሴቶች በኦሮሞ ባህልና ትውፊት መሰረት እያንዳንዱ ማህበረሰብ የራሱ የሆነ የሚያከድሮ ነገር አለው። ሴቶች ለምሳሌ አትሌት የሚባለው የሴት ባህላዊ እምነት አለ። ሴቶች የሚያከብሩ በራሳቸው ልክ ገዳ እንደሚያከብር ወንዶች እንደሚያከብሩት ሴቶች አቴቴን ያከብራሉ። አቴቴ ማለት የወላጅ ወይም የምትወልድ ሴት መንፈስ ነው። እነዛ ነገሮች ሲሳኩ ነው ሴቶች ልጅ ወልዶ እንደዛ አይነት አድካሚ ጊዜ እንደዛ አይነት እርግዞ ነው የሚቆዩበት። ልጅ ወልዶ እነዚህን ሁሉ የምትረዳ የፈጣሪ መንፈስ አቴቴ የምትባላለች። እነዛ ነገሮች ያደርጋሉ ፐርፎርም አረጋለሁ። ለወለደች በዛ ሲሟን እየጠሩ እንደ አምላ ሪአክት አይነት ነገር ነው። ምስጋና ያቀርባሉ። ላልወለደችም ልጅ እንዲሰጣት እንደዛ አሁን ለማመናሉ። ያንን የሚያደርጉት ዝማሬ አለ። ይሄ የእነቱ ይሄ መሬው የሚሉት በየጊዜ ዞሮ የሚመጣ የአንቺ ሀይል ልክ እንደ ፈጣሪ እንደ እግዚአብሔር እንደሚሉት ማለት ነው። እግዚአብሔር በአብዛኛው በወንድ ተምሳሌት ቋንቋ ይጠራ፣ ሴቷ የራሷም ተምሳሌት አላት ማለት ነው። ወንዶች አሁን እነሱ ዋቅፈና የሚያከብሩ አሉ፣ ገዳ የሚያከብሩ አሉ፣ የየራሳቸው አሉ። አንድ ላይ ሄዱ ግን ሁሉ ጊዜ ሴቶች ግንባር ይሄዳሉ። ለምንድ ነው ሴቶች እና በባህሉ መሰረት ጦርነት እንኳን ገፍቶ ቢመጣ እነሱ መሀል ገብቶ ያሳርቃሉ። እሷ በመኖሯ ነው። ከሷ ወድ ውስጥ የወጣ ማህፀን የወጣ ሰው እሷ ላይ ጨክምን ተብሎ ይወሰዳል። እሷ የምታወጣው የምትመራው ነገር የተቀደሰ ነው ብሎ ያያሉ። ለዛ ነው ሊድ ያደርጋሉ። እነሱ አሴቴም የእሷ ኃይል ተከትሎ ሁሉን እርቅ ያመጣል ብሎ ስለሚያምኑ ያንን ይከተላሉ። እነሱ ልጆችን ያስከትላሉ ይሆናሉ። አባቶች እና ትልልቅ ሰዎች ቀጥሎ ይቆማሉ። ወጣቶች ከኋላ ይሆናሉ ማለት ነው። አብዛኛው ሴቶቹ እና ወንዶቹ ትልልቅ ሰዎች ለሃይማኖታዊ መንፈስ አለ ዝማሬው ሲያሰሙ፣ ወንዶች ሌላ ይሄ አለማዊ ዘፈን የሚዘፍኑ ወቅቱን የሚያወድስ ዘፈን ነው የሚያወድሱት። ወንዙ ጋር ሲደርሱ እና ጸሎ ሲያደርጉ ይቀይራሉ። ከዛ በኋላ ሲቆም እሱ ሲያልቅ ደግሞ ወደ ነበረበት የባህላዊ ዘፈናቸው ይመለሳሉ ማለት ነው እና የልማድ ነገሮች ናቸው ናቸው ያንኑ ተከትሎ ነው የሚያደርጉት ክንዋኔ ማለት ነው። ኢትዮጵያውያን በሚሄዱበት ሀገር በሙሉ ባህላቸውን፣ ትውፊታቸውን፣ ቅርሶቻቸውን ይዘው እንደሚሄዱ ሁሉ ይህ የኢሬቻ በዓልም ውጭ ሀገር የሚኖሩ ኢትዮጵያውያን ያከብራሉ። እዚህም አውስትራሊያ ውስጥ ሜልበርን ውስጥ ይከበራል። ላለፉት ተከታታይ ዓመታት ሲከበር ነበረ። ምናልባት በዚህ ዓመት ያለው የኮሮና ቫይረስ ገደቦች ሁኔታዎችን ሊገድቡ እንደሚችሉ ገምታለሁና በዚህ ሳመት በዓሉን የአውስትራሊያ ነዋሪዎች እንዴት አድርገው ነው ለማክበር እየተዘጋጁት? ወደ ውጭ በተለያዩ ሀገራት ስንሄድ ባህሉና የምናከብራቸው ነገሮች አብሬን እኛን ስለሚገልጹ ይዘን ነው የምንሄደው። እንዳልሽው አንዱ ትልቁ ከሀገራችን ይዘን አወጣ ነው እሬቻን ነው ያንን በየአመቱ ስናከብር ነበረ። በሁለቱ በተለይ እዚህ አውስትራሊያ ሁለቱንም ክራምተ ሊገባ አካባቢ የምናከብረውም የብራ ላይ ይሄ በዚህ ወቅት የሚከበረውም በተከታታይ ስናከብር ነበረ። እዚህ በጣም ነው የጠቀመን። አንዱ ከራሳችን አገር ባህልና ልማድ ጋር ልጆቻችንን ለማስተዋወቅ እድል ፈጥሮልናል። ሌላኛው ሁሉም ሰው ልክ እኛ ሀገር በተለያየ ምክንያት ሰው ተራርቆ እንደሚኖር በስራ ምክንያት አይገናኝም። በጣም ውጥረት አለ እና በአመት አንድ ጊዜ እነዛ ነገሮችን አራግፈን አስቀምጠን የምንገናኝበት ነው እና ይሄ በጣም ነው ኢምፓወራ ያረገንን የጠቀማን። ሁለተኛ በያልንበት የማህበረሰባችንና የሀገራችንን አምባሳደር ስለሆን መገለጫውም አንዱ ይሄ ነው። የመጣንበት ሀገር ውስጥ ስንመጣ ዝም ብሎ ባዶ እየመጣ ምንም የሌለን ሰዎች እንዳለን፣ የራሳችን ባህል እንዳለን፣ ያ ባህል ራሱ እዚህ ሀገር ውስጥ እንደሚጠቅም ለምሳሌ በብራ ላይ በፈረንጆች አይተሽ እንደው የሴቶች የወንዶች እኩልነት ነው የሚሉት እኛ የተለመደ የቆየ ባህል አለ። ሴቶች ወንዴን እንደሚመሩ ተሳትፎ እንዳላቸው ያንን እዚህ ማንጸባረቅና እያንዳንዱ ሰው የየራሱ ኮንትሪቢዩት እንዲያደርግ የማሳየት ነው። የመልቲካልቸራል ሶሳይት ጅማሬ ላይ ነው ያለው እዚህ ሀገርም እኛም የዛ አካል እንደሆነ ያንን የምናቀርብበት ሂደት ነው። ሌላ አሁን ቅድም ያልጠቀስኩልሽ ክረምቱ ሲገባ እሬቻው ስናከብር ውሀን ይሄ ውደቱን ይሄ ሳይክሉ ጠብቆ እንዲኖር ዛፍ መትከል አንዱ ወሳኝ ነገር ነው ብሎ ያምናሉ እና አባቶች ያን ጊዜ ይመስራሉ፣ ዛፍ እንዲተከል፣ ግሪን እንዲሆን፣ ትብቃቤ እንዲሆን። ምክንያቱም እኛ ሀገራችን እንደሆነ ሰኔ አካባቢ ብዙ ነገር ይደረጋል እና እያንዳንዱ ሰው ያንን እንዲያደርግ ሞቲቬት አረጋሉ። እዚህም ሀገር አሁን ስንመጣ ያንን ባህል ማሳየት፣ በያለንበት የሆነ ነገር እንድናደርግ፣ እዚህ ሀገር ላለው ችግር አንዱ መስቻ የሆነ ቁልፍ ነገር ኮንትሪቢዩት እንድናደርግ ይሄ ከኛ ሀገር ኢንቨንት የተደረገ እኛ ሀገር ያለን ባህል እዚህ ሀገር ወስዶ እንዲጠቀሙበት። አሁን በተለይ በቅርብ ጊዜ ታይቴሽን ነው፣ ክላሜት ቼንጅ ተብሎ አንዱ የሚቀርበው የአካባቢን አለመጠበቅ ነው እና ይሄኛው ውስጥ ያለው እሴት ተጠቅሞ እነሱም እንዲሰሩ እና ልጆችም ያን እንዲከተሉ የማድረግ ስራዎችን ነው ስንሰራ የነበረ እና በተለያዩ ጊዜ ከአውስትራሊያ ከተለያዩ የአቦርጂን ማህበረሰብ ከኛም ሀገር ሰዎችም ስለ ሬቻ ብዙም ሰምቶ ማወቁ እዛ ላይ እንዲገኙ እንዲረዱ እና ከዛ በኋላ ያንን ኤክሰርሳይዝ እንዲያደርጉ፣ በተለይ ባህላዊ ልጅ ነው የምንለበሰው። ዝማሬው የሰላም ነገር ነው። ሰው ከተጣለ ቅድም እንዳርቁ መጀመሪያ ታርቆ ይመጣና ያን ቀን ሁሉም ነገር ይቅር ይቅር ተባብለው ነው አብረው የሚሄደው። ግን ዩኒፋይ ሃርሞኒ እንዲኖር ነው የሚደረገው እና በተለይ ዶሜስቲክ ቫዮሌንስ ያለበት ሁኔታ ውስጥ ፕሬንጀር እና እነዚህ ዲፕሬሽን ያለበት ሶሳይቲ ሰዎች፣ ከዛ በዚህ ምክንያት ይሄንን በማክበር ራሳቸውን ኢምፓወር አድርጎ መልካምና መልካም ግንኙነት የሚፈጥሩ ሙሉ ሆኖ ያደረግነው እና በዚህ በጣም ተጠቃሚ የሚሆን ነው። አሁን እዚኛው በተለይ ኮቪድ ከመጣ በኋላ ሶስት በዓላትን ለመዝለን አገድናል። አንደኛ ለራሳችን ሴፍቲ ነው ለሀገሪቷም ሴፍቲ እና ህግም ነው። ሰው ምንድን ነው ያደረግነው ክፍተት ይሰጣል። በእኛም ሀገር እንደዚህ አይነት ችግር የተከሰተ ጊዜ አባቶች ያደረጉት ሰዎች በአካባቢያቸው ሳይበዙ ወይም በቄያቸው ከቤተሰባቸው ጋር በዓሉን እንዲያከብሩና እርስ በርስ በተለያየ ባገኙት መንገዶች እንዲገናል ለምሳሌ አሁን ስታከብሪ አንዱ አዳይ አበባ የሆነ ቦታ አርጌሽ ነው የምትሄጂው እና የሆነ ሰው በዓሉን አክብሯል ትያለሽ። ሰዎቹን ባታይ ራሱ ሰው ኮኔክሽን ይኖራል። እኛም እንዲህ ያደረግነው ቴክኖሎጂ ጠቅሞናል። በዓሉን እናከብራለን ከቤተሰቦቻችን ጋር፣ ከዛ በኋላ ፎቶ አንስተን በየሚዲያዎች ላይ ዲስትሪቢዩት እናደርጋለን። ሁሉም ቦታ ያለው ሰው ኢምፓወር ይሆናል። አውስትራሊያም አክብሯል፣ ካናዳ አክብሯል፣ ኢትዮጵያ አክብሯል፣ ኬንያ አክብሩ፣ በቃ ሁሉም ሶሳይቲ በሰላም ይሄን ነገር ፎርም አርገዋል። ዛት ሚን ኮኔክቲድ ሆኔና ዛት ሚንስ እስ በሳችን የእኛን ማህበረሰብ ወይም የምናቀው ማህበረሰብ በማክበሩ ሰላም ሆነዋል። ይሄን በማድረጉ እርቅ ፈጥረዋል። ይሄን በማድረጉ እርስ በርስ ተገናኝተዋል። ይሄን በማድረጉ ለሚቀጥለው ደግሞ ተስፋ አብቧል። የሚትዝ እና መልክት ያስተላልፋል አልቶ ያንን ተከትለን እኛ በሴር እናደርጋለን፣ እንደዋወላለን፣ የታመመ ካለን ጠይቃለን፣ በገንዘብ የምንረዳ ሰው ካለን እንረዳለን እና የተለያየ ነገሮች በመንፈስ የምናበረታታለን። በዚህ ነገር ነው እያደረግን ያለ ነው። ግንኙነቱ ነው የቀነሰ እንጂ ምንም ይሄ የምናሰግረው አልቀነሰም። አንድ ላይ መጥቶም ግን የመተያየቱ ወይም የመገናኘቱ ቀንሰዋል። በዚህ ሶስት አመት ውስጥ እዚህ በተለያ ውስጥ እኛ ደግሞ ኤክስፔሪንስ ያደረግ ነው። አሁን ኮቪድ ከመጣ በኋላ ትንንሽ ልጆች በአሉ ሲደር ዱማማ የጠይቁን ኢሬቻ መቶ መቼ ነው እንገናኛለን ነው የሚሉ ይህ ራሱ ትልቅ መልዕክት አስተላልፏል። ለካ አንዱ መንገድ ሆኗል፣ አንዱ የኮኔክሽን ህጻናት ልጆች እስበታቸው የሚነፋፈሱበት አይረሳሱም፣ አይጠፋፉም አይደንቲቲ ሉዝ አደረጉ። በዛ ቀን ልብስ ለብሳሉ። ከኛ ሀገር የመጣ የተለያዩ ልብስ ለብሳሉ። የተለያዩ ጌጣጌጦች ትናረጋሉ። ለነጋዴዎችም እድል ይወጣል፣ ለለባሾችም ይሄን አይነት ነገር ዘንድሮ ለብሼ ወጥቻለሁ። ልክ እንደ ጥምቀት ማለት ነው። እኛ ሀገር ጥምቀት ለጥምቀት የማይሆን ነገር ምን ይባላል? የጥምቀት ያለው ያ ነገር መልካም ነገሮች ናቸ። ይሄን ይመስላል። ያው በሰላም እንደገና እንደምንገና ተስፋ አለን። እኛ ሁል ጊዜ በሶስቱ ላይ ነው፣ በኢሁዱ ላይ ነው የምናከብረው። የአገር ቤቱን ነው ፎሎ የምናደርገው። ልክ እዛ ሲያከብሩ በተለይ ስለምንቀራረቡ ወቅታችንን ስለሚመሳሳል እኛ አንድ ሰዓት እዚህ ስናከብር እነሱ ጠዋት አካባቢ ነው ጋር የሚያከብሩት በቃ እኛ ከሰዓት እዚህ እናከብራለን። በእሁድ ለከሳብ ማለት ነው። በመጪው እሁድ ለሚከበረው የኢሬቻ በዓል በዓሉን ለሚያከብሩት ሁሉ እንኳን አደረሳችሁ እንላለን። አቶ ዳበሳ ዋቅጅራ የኢሬቻ በዓል አዘጋጅ ኮሚቴ ጸሐፊ ስለነበረን ቆይታ እናመሰግናለን። እማ በጣም አመሰግናለሁ አንቺም ይሄን እድል ስለሰጣችሁን እና አንዱ የሆነና የእኛን ሀገር የሚያንጸባርቆን በዓልና ፌስቲቫል ሌሎች ማህበረሰብ የኛ አካላት የሆኑ በደንብ ግንዛቤ የሌላቸው ግንዛቤ እንዲያገኙ እንዲቀላቀሉን ወደፊት አብረን ሁሉንም የበዓላት አንዱ ትርጓሜና ጥቅሙ መንፈሲን ማደስ ነው። ሰው ማገናኘት ነው ማስተሳሰር ነው። እነዚህ ነገሮች ሰው እንዲያውቀውና ግንዛቤ እንዲያገኙና እንዲሳተፉበትም በስተ መጨረሻ እድል ለሚከፍት ሁኔታ ስለሰጣችሁልን እናመሰግናለን። በጣም ተንኪዩ እናመሰግናለን። መልካም በዓል። በድጋሚ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ይችላሉ። ድረገጻችንን ኤስቤስም ዩ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ መድመጥ ይሻሉ? በአፕል ፖድካስት፣ ጉግል ፖድካስት፣ ስፖቲፋይ ወይም ፖድካስቶችን ባገኙበት መንገድ ሁሉ